ሰላም ጥንስጥል የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና ቤ መሰናደው ጀመረ። በአማራ ለሚታገሉ ራሳቸውን ፋኖ ነው ብሎ ለሚጠሩ እባካችሁ ውይይትን አለመቀበላችሁ ብዙ የሚጠቅማችሁ እንዳልሆነ እወቁ። እንደ ሌሎቹ የኢትዮጵያ ክልሎች ሁሉ በቀጠለው ጦርነት ምክንያት እየተሰቃዩ ያሉት ንጹሐን ዜጎች ናቸው። በዚህ ዙሪያ ዘገባለን ሌሎች ጥንቅሮችንም ይዘናል። ኤደን ገረሙ የምሽቱን መስተናዶ በመምራት ኤልያስ አስማራ ደግሞ ስርጭቱን በድምፅና በምስል ምህንድስናው በማቀናበር ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብሳለን። ኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ጄማሲንጋ ትላንት ረቡ ግንቦት ሰባት ቀን ሁለት ሺ አስራ ስድስት አመተ ምህረት ሀገራቸው በኢትዮጵያ ወቅታዊ ጉዳይ ላይ ያላትን ፖሊሲ የሚያንጸባርቅ ንግግር አድርገዋል። አምባሳደሩ በአዲስ አበባ በሚገኘው የአሜሪካ ግቢ ባደረጉት ንግግር በኢትዮጵያ በትጥቅ ግጭት ውስጥ የገቡ አካላት ግጭት አቁሞ በንግግር ሰላምን እንዲያሰፍኑና የሰብአዊ መብቶችን እንዲያከብሩ አሳስበዋል። የታጠቁ ቡድኖች ፖለቲካዊ አላማዎቻቸውን በአመጽ ለማሳካት ለመጥፋት እየገፉ መሆናቸው ና መንግስትም ይህንን ለመከላከል የሚወስዳቸው እርምጃዎች በፖለቲካ ምህዳሩ ላይ የማይካድ የሆነ ተጽዕኖ ያለው መሆኑን የተናገሩት አምባሳደር ማሲንጋ ውይይትን ወደ ጎን ያለው ያለው ይህው አካሄድ የመብት ጥሰቶችም እንዲቀጥሉ ማድረጉን ገልጸዋል። በመላው ሀገሪቱ ሰላማዊ ዜጎች በተለያዩ ሀይሎች ከህግ ውጭ ግድያ፣ የዘፈቀደ እስራት፣ አስገዳጅ ስወራ፣ ከግጭት ጋር የተያያዘ ፆታዊ ጥቃትና ሌሎችም ጥቃቶች እየተፈጸሙባቸው መሆኑን የሚገልጹ ዘገባዎችን ስናይ እጅግ አዝነናል፣ ሲሉም ተናግሯል። በዚህ ዙሪያ የተሰናዳ ዘገባ ይቀጥላል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ጄ ማሲንጋ ዛሬ ግንቦት 7 ቀን 2016 ዓ ም ሀገራቸው በኢትዮጵያ ወቅታዊ ጉዳይ ላይ ያላትን ፖሊሲ የሚያንጸባርቅ ንግግር አድርገዋል። አምባሳደሩ በአዲስ አበባ በሚገኘው የአሜሪካ ግቢ ባደረጉት ንግግር በኢትዮጵያ በትጥቅ ግጭት ውስጥ የሚገኙ አካላት ግጭት አቁመው በንግግር ሰላም እንዲያሰፍኑና የሰብአዊ መብቶችን እንዲያከብሩ አሳስበዋል። በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሐመር እንዲ እንዲሁም የተለያዩ የሲቪክ ተቋማትና የፖለቲካ ፓርቲዎች መሪዎችና ተወካዮች በተገኙበት ባደረጉት የፖሊሲ ንግግራቸው ኢትዮጵያ በአሁኑ ወቅት በውስጣዊ ግጭቶች እየታመሰች እንደምትገኝ አስታውሰዋል። የታጠቁ ቡድኖች ፖለቲካዊ ዓላማዎቻቸውን በአመፅ ለማሳካት እየገፉ መሆናቸውና መንግስት ይህን ለመከላከል የሚወስዳቸው እርምጃዎች በፖለቲካ ምህዳሩ ላይ የማይካድ ተጽዕኖ ያለው መሆኑን የተናገሩት አምባሳደር ማሲንጋ ውይይትን ወደ ጎን ያለው ይህ አካሄድ የመብት ጥሰቶችም እንዲቀጥሉ ማድረጉን ገልጸዋል። በመላ አገሪቱ ሰላማዊ ዜጎች በተለያዩ ተዋናዮች ከህግ አግባብ ውጭ የሆነ ግድያ፣ የዘፈቀደ ስርዓት፣ አስገዳጅ ስወራ፣ ከግጭት ጋር የተያያዘ ጾታዊ ጥቃትና ሌሎችም ጥቃቶች እየተፈጸሙባቸው መሆኑን የሚገልጹ ዘገባዎችን ስናይ እጅግ አዝነናል ሲሉም ተናግረዋል። እነዚህ ጉዳዮች እውነተኛና ግልጽ የሆነ የሽግግር ፍትህ ሂደትን በመሰለ ተጠያቂነት ባለው መልኩ በአስቸኳይ ሊፈቱ ይገባል ያሉት አምባሳደሩ ለታጣቂዎችና ለመንግስት አንድ ባንድ በቀጥታ ጥሪ አቅርበዋል። ለኦሮሞ ነጻነት ሰራዊት ባስተላለፉት መልእክት ተከታዩም ብለዋል። በኦሮሚያ ላላችሁ ለኦሮሞ ነጻነት ሰራዊት በዳሬ ሰላም በድርድር ጠረጴዛ ስምምነት ላይ ለመድረስ ትልቅ ጥረት አድርጋቸዋል። እጅ አትስጡ። እምነትም መልሶ ለመገንባትና ከፍተኛ የህዝብ ድጋፍ ያለውን ሰላም ለማስፈን ጥረት አድርጉ። ጦርነቱ በመቀጠሉ ብዙ ሰዎች እየተሰቃዩ ነው። በአማራ ክልል የትጥቅ ትግል የሚያደርጉ የፋኖ ታጣቂዎችን ደግሞ ፊታቸውን ወደ ውይይት ጠረጴዛ እንዲመልሱ አሳስበዋል። በአማራ ለሚታገሉ ራሳቸውን ፋኖ ብሉ ለሚጠሩ እባካችሁ ውይይትን አለመቀበላችሁ ብዙ የሚጠቅማችሁ እንዳልሆነ እወቁ። እንደ ሌሎቹ የኢትዮጵያ ክልሎች ሁሉ በቀጠለው ጦርነት ምክንያት እየተሰቃዩ ያሉት ንጹሐን ዜጎች ናቸው። ብዙ የአማራ ተወላጆች ዓላማቸው ፍታዊ ነው ብለው በጽኑ ያምናሉ፣ ከሆነ እነዚያን መከራከሪያዎች በግጭት ሳይሆን በውይይት ማሳየት አለባቸው። ለህወሓት ባስተላለፉት መልእክት ደግሞ ግዛትን በኃይል ከማስመለስ ተግባር እንዲቆጠብ አሳስበዋል። በትግራይ ላሉት ለህወሓት የአገር ውስጥ ተፈናቃይ ዜጎችን መመለስን የመሳሰሉ ቁልፍ ጉዳዮችን ለመፍታት ሁሉን አቀፍ ስርዓትና ክብር ያለው ግዛትን በኃይል ማስመለስን የማያካትት ሂደት እንዲከተል አሳስባለሁ። በሀገራዊ ምክክርና በሽግግር ፍትህ ሂደቶች ላይ የእናንተ ሙሉ ተሳትፎ ማድረግ ለክልላችሁ ብቻ ሳይሆን ለመላው ኢትዮጵያ ሰላምና መረጋጋት ወሳኝ ይሆናል። የኢትዮጵያ መንግስትን በተመለከተ ደግሞ ተከታዩም ብለዋል። ኢትዮጵያን የማስተዳደር ኃላፊነት ላለባቸው አካላት፣ ለመንግስት አገሪቱ ከጦርነት አውድማ ይልቅ በሰላም የምታተርፈው ብዙ ነገር አለ። በደህንነት ላይ ያተኮረ አካሄድ ውስብስብ የፖለቲካ ጉዳዮችን አይፈታም። መንግስትን የሚተቹትን ማሰርና ማዋከብ መፍትሄ ሊሰጣቸው የሚገቡ ጉዳዮችን አይፈታም። ኢትዮጵያውያን የሚፈልጉት የፖለቲካ ውይይት ቁልፍ የፖለቲካ ሰዎችን በመፍታት ሊደገፍ ይችላል። አምባሳደር ማሲንጋ ጊዜያዊ አገር አቀፍ የተኩስ አቆም ስምምነት እንዲፈጸምም ጠይቀዋል። ሁሉም የታጠቁ ተዋናዮች በመላይ አገሪቱ አዳዲስ የህዝብ መፈናቀልን ጨምሮ ለሰዎች ስቃይ አስተዋጽኦ በማበርከት ላይ ናቸው። ይህ መቆም አለበት። ትምህርት ቤቶችን፣ የጤና ተቋማትንና የውሃ መሰረተ ልማቶችን ኢላማ ማድረግ እንዲቆም፣ የተሟላና ያልተገደበ ሰብአዊ አቅርቦት እንዲኖርም ጥሪን አቅርባለሁ። ይህም እንደ መነሻ ጊዜያዊ አገር አቀፍ የተኩስ አቁምን ይጨምራል። ግጭት የኢትዮጵያውያንን ስቃይ ከማባባስ ባለፈ መፍትሄ የሌለው በመሆኑ ውይይት ትኩረት እንዲደረግበት ያሳሰቡት አምባሳደሩ ምንም እንኳን ፍጹም ሊሆን ባይችልም ሁሉም ወገኖች የአገራዊ ምክክሩን እድል ሊጠቀሙበት ይገባል ሲሉም አሳስበዋል። በአምባሳደሩ ንግግር ዙሪያ ከሚመለከታቸው የኢትዮጵያ ወገኖች በኩል ወዲያውኑ የተሰጠ ምላሽና አስተያየት የለም። ምላሽ ካገኘን በሌላ ዘገባ ይዘን እንመለሳለን። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ በ16 ዓመት አዳጊ ወጣት ከ3 ዓመት በፊት የተመሰረተው የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ ነው። በመቀጠል የምናስቃኛችሁ ስመኝሽ የቆየ ትቀጥላለች። የ16 ዓመቷ ታዳጊ ልዕልና ኃይሉ ስለ ተፈጥሮና የአካባቢ እንክብካቤ ለማወቅ ፍላጎት ያደረባት ገና በሕፃንነቷ እንደሆነ ትናገራለች። እኔ ከድሮ ጀምሮ በአካባቢ ያለው ኔቸር ወይም እንስሳት በጣም ወድ አለው እና ትምህርት ቤትም የመማር ኦፖርቹኒቲ ነበረኝ። ስለ አካባቢ ንብረት ለውጥ፣ ስለተለያዩ ኢሹዎች በዚህ ዙሪያ። ልዕልና ይህ የምትወደው ተፈጥሮ በቆሻሻ ሲበከል፣ ዛፎችና አረንጓዴ ቦታዎች ከአካባቢዋ ሲጠፉና ሰዎች ኃላፊነታቸውን ሳይወጡ ሲቀሩ ከለጋ እድሜዋ ጀምሮ ይከፋት እንደነበርም ታስታውሳለች። ከቤት ስወጣ የማየው ነገር ሁሌም ያስጨንቀኝ ነበረ። ሰው ፕላስቲክ መሬት ላይ ሲጥል፣ አካባቢያችን ንጹህ ሳይሆን ሲቀር እና ለአካባቢው የማይጨነቅ ሰው ሲኖር በደንብ እን ለምንድን ነው ሰው እንደዚህ የማይጨነቀው ብዬ ሁሌም አስብ ነበረ። እናም ከመኪና ሲጥል እናድል ነበር እንደዚህ እንደዚህ ነፈገ ልዕልና ሰባተኛ ክፍል ስትደርስ ለተፈጥሮ ያላትን ልዩ ፍቅር የተረዳችው እናቷ በአካባቢ ጥበቃ ዙሪያ ከሚሰራ ግሪን ኢትዮጵያ የተሰኘ ድህረ ገጽ ጋር አስተዋወቀቻት። ልዕልናም በአስራ ሶስት ዓመቷ እኔም በእድሜ ያሉትን ልጆች ስለተፈጥሮ አጠባበቅና እንክብካቤ የማውቀውን ማስተማርና ግንዛቤ ማስጨበጥ እችላለሁ በማለት በወላጆቿ ድጋፍ የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ ጀመረች እና ጓደኞች ነበር መጀመሪያ ላይ እና ምን መስራት እንችላለን የሚለውን እንወያይ ነበረ ከዛ በደንብ ኦርጋናይዝድ መሆን ሲጀምር ትምህርት ቤትን ፍቃድ Agintel, uh, cause support teacher guys, after school activity, but Samintan dey na they're gonna be. But na, what club in? Ah, the, the club. Ah, and na after school activity around like forty-five members not boys. እና ተማሪዎቹ ሞር ኢንትረስትድ ሆኖ እዛው ትምህርት ቤት ውስጥ ያሉትን እጽዋትን ለማጥናት ምን እንደሆነ ለማየት አብረን እና እንውል ነበረ። ትምህርት ቤት ከሶስት ዓመት በፊት በምትማርበት ጣሊያን ትምህርት ቤት የጀመረችው እንቅስቃሴ አድጎ እስካሁን በአስራ ሁለት ትምህርት ቤቶች ለሚማሩ በርካታ ተማሪዎች የግንዛቤ ማስጨበጫ ትምህርቶችን ሰጥቷል። ከአንድ ወር በፊት ደግሞ ዋን ፕላኔት ኢንተርናሽናል ከተሰኘ ትምህርት ቤት ጋር በጋራ ለመስራት የመጀመሪያውን የመግባቢያ ሰነድ ተፈራርሟል። አንድ ዓመት በፊት ነበረ ከዋን ፕላኔት ሚስተር ዘላለም ጋር የተዋወቅ ነው። ከዛ አሁን በቅርብ ሜሞራንድም ኦፍ አንደርስታንዲንግ ተፈራረምን፣ አን አግሪመንት ሁለታችንም አብረን የምንሰራቸው የተለያዩ አይነት ፕሮጀክቶች ለምስ ከመዋለ ህጻናት አንስቶ እስከ አስራ ሁለተኛ ክፍል ድረስ ቅርስ በማደግ ላለፉት 18 ዓመታት በትምህርትና በማህበረሰብ ግልጋሎት ዙሪያ በርካታ ስራዎችን የሚሰራ ዋን ፕላኔት ከወረቀት ትምህርት በዘለለ ተማሪዎች ተግባር ተኮር ትምህርቶች ላይ እንዲያተኩሩ ያደርጋል። በተለይ ደግሞ ተማሪዎች ስለ አካባቢ ጥበቃና የአየር ንብረት ለውጥ እውቀት እንዲኖራቸውና እውቀታቸውን በተግባር እንዲያውሉ እድሉን እንደሚያመቻች የትምህርት ቤቱ መስራችና ስራ አስኪያጅ አቶ ዘላለም አማረ ይገልጻሉ። ለምሳሌ ከአምስት ዓመት በፊት የትምህርት ቤቱ ተማሪዎች ፕሮጀክት ቀርጸው ከግማሽ ሚሊየን ብር በላይ በማሰባሰብ በሰበታ ማህበረሰብ ውስጥ በሚገኝ አንድ የገጠር ከተማ ውስጥ የጉድጓድ ውሃ ማስቆፈራቸውን የሚናገሩት አቶ ዘላለም አሁን ደግሞ ከትምህርት ቤቱ ጎን በሚገኝ በሻሌ የመጀመሪያ ደረጃ የመንግስት ትምህርት ቤት ውስጥ በአካባቢ ጥበቃ ዙሪያ ተግባራዊ ስራዎችን እየሰሩ መሆኑን ያስረዳሉ። በዚህ በኩል ያለው የትምህርት ጥራት እና በዛ በኩል ደግሞ አንድ ግርግዳ ነው የሚለየን ከዛ ትምህርት ቤት ጋር። ስለዚህ ለትምህርት ቤቱም በተማሪዎችም ጥሩ ፕሮጀክት ነው። ከዚህ ጋር በተገናኘ ደግሞ አካባቢ ያንን ትምህርት ቤት ደግሞ ቅጥር ግቢውን በግሪን ደግሞ ሞዴል ለማድረግ አርአያ ለማድረግ ደግሞ ምን ማድረግ እንችላለን? ምክንያቱም አብሮ የተያያዘ ስለሆነ ማለት ነው። ስለዚህ ከሆሪዞንታል ጋርደን የምንለው ስለ መሰለ አካባቢ ላይ የተለያዩ ፍሩት ለምሳሌ ደግሞ ፍራፍሬዎች ሊያበቁ የሚችሉ ዛፎች በመትከል በመትከል እጽዋቶችን በመትከል የሚበሉም ሌሎች ምግቦችን በመትከል ተማሮች ወደ ፕሮጀክቱ ተጀምረዋል። ልዕልናም ከዋን ፕላኔት ጋር ለመስራት ጉጉቷ እንዲጨምር ያደረገው ይህ በተግባር ያየችው ለውጥ ነው። ጋቨርንመንት ትምህርት ቤት እየሄዱ አብረው ማጽዳት አብረው የእነሱ ኢንቫይሮንመንት ሞር ክሊን እና ደስ የሚል ኢንቫይርመንት እንዲሆን ሲያደርጉ ተማሪዎችም ትምህርት ቤት መምጣት፣ ከዛም ደግሞ የራሳቸውን የትምህርት ቤት አካባቢ ለመንከባከብ ሞር ኢንስፓየርድ እና ይጓጓሉ። ዋን ፕላኔት ከአንድ ወር በፊት ከልዕልና ጋር በገባው ስምምነት መሰረት በበሻሌ የጀመረውን የአካባቢ ጥበቃ ስራ ወደ ሌሎች ትምህርት ቤቶች የማስፋት በኢትዮጵያ የተፈጥሮና የአካባቢ ጥበቃ ስራዎችን የመደገፍና የማስተዋወቅ እቅድ እንዳለው አቶ ዘላለም ይገልጻሉ። አንደኛ ስርዓተ ትምህርቱ ላይ ለውጥ ማምጣት እንድንችል ኢንፎርማል የሆኑ መንገዶች አሉ። ስለዚህ ለምሳሌ ክለቦች፣ ተማሪዎች በራሳቸው ተነሳሽነት፣ ምክንያቱም በራስ ተነሳሽነት ያደረገ ሰው ሁሉ ጊዜ ውጤታማ ይሆናል። ስለዚህ እነሱ ላይ ብንሰራ የሚል ጎል አለ። ትምህርት ቤቶቻችንም ጥረቶች እናደርጋለን። ከዛ ባሻገር ይችን ልጅ እንግዲህ ወደኛ ስራ ስትመጣና ስትተዋወቀን አላማዋንም ስታሳውቀን፣ ኤግዛክትሊ የዋን ፕላኔት ቪዥን ሪያላይዝ እናደረግ የምንችለው አንዱ ትሎ ደግሞ መሳሪያ ነው። ላይክ ማይንድድ ኢንስቲቱሽንስ ወይ ደግሞ መሰል ተቋማትን አተንላቸዋለን። ስለዚህ መሰል ተቋም እንደመሆን መጠን እሷን ደግሞ ታዳጊ ወጣትን ካገዝም በቀላሉ አሁን የምትሰራው አስራ አንድ አስራ ሁለት ሆቴሎች አካባቢ ነው። ስለዚህ ለምሳሌ እኛ ወደ ምና ሀምሳ መቶ ሁለት መቶ ማድረስ እንችላለን። ምክንያቱም ያ ኔትወርኩም አለን ከትምህርቶች ጋር መንሰራለን። አቶ ዘላለም አክለው ቀጣዩ ትውልድ ተፈጥሮን ከመንከባከብ እና ከመጠበቅ አንጻር አቅሙን እንዲያጎለብት በትምህርት ቤቶች ውስጥ የሚሰሩ ስራዎች ተጽዕኖ እንዳላቸው ያምናሉ። ምሳሌ ከመጠቀም አኳያ ካየ ነው ዲጂታል ማድረግ ወደ ዲጂታል መሄድ፣ ምሳሌ የሚቆረጡ ዛፎችን ቁጥር መቀነስ ሊቀነስልን ይችላል። ለምሳሌ እንደ አንድ ኤግዛምፕል ለምሳሌ በአስተዳደር በአስተዳደር ብታየው ኢንክሉዲንግ ጥቂት ነው ተማሪዎቹ ጋር መፍትሄ አላመጣ ነው እንጂ በትምህርት ቤት ነው አኳያ ስታየው ምሳሌ የፕላስቲክ ቦትሎችን ለምሳሌ ጠርሙሶችን መጠቆም ማጥቆ ለምሳሌ ጥረቶች አድርገን ተስፋ እየንባቸው ናቸው። ይህ ግን በጉልበት ወይ ደግሞ በጫና በህጎች የምታደርገው አይደለም። ወደፊት ኦቪየስሊ እንግዲህ አገሪቷ ህግና ፖሊሲ እየጠነከረ ሲመጣ አብዛኛዎቹ ነገሮች ይፈታሉ የሚል ተስፋ አለ። ግን አትሊስት ያና ወገነት ከመፍጠር አኳያ ግን እያንዳንድ ወላጅ ለምሳሌ ሁልጊዜ አሁን ቦትል ከጎኒ አለ ሲመጠጣበት ነው። የዛሬ ግን ስድስት ወርና አመት ብጠይቅኝ ግን በቀን አንድ ሁለት ሪሳይክል ቦትሎች እጄ መጠጣትና በቃ ትራሽ ውስጥ የማስቀመጥ ቴንደንሲ ነበር። ዋንስ ግን በተቋም ደረጃ ግን ዳራ ያ መሆን አለበት ሲባል ለኔ መለወጥ ጀምሯል ያስባለሁ። የአየር ንብረት ለውጥ የትልቅ ሰው ብቻ ሳይሆን በሁሉም የዕድሜ ክልል የሚገኙ ሰዎች ችግር ነው የምትለው ልዕልናም ተማሪዎች ከልጅነታቸው ጀምሮ ስለተፈጥሮና አካባቢ ጥበቃ መማራቸው እያደጉ ሲመጡ ትኩረት እንዲሰጡና የበኩላቸውን እንዲወጡ ያግዛል ትላለች። ተነካቢዎች ነን እንባላለን እና ከአሁኑ ማወቃችን እንደ አካባቢያችን መንከባከብ እንዳለብን ቀርበን አካባቢያችን ምን እንደሚያስፈልገው ማወቃችን ለፊውቸራችን ወይም ለነገር የምናየው ነገር እንዴት አድርገን ሶሉሽንን እንሆናለን ፣ እንዴት ምን አይነት መፍትሄ ነው ማምጣት አለብን የሚለውን ነገር በደንብ መገንዘብ እንችላለን። ከዛም ደግሞ ከሱ ሌላ እኛ እንደ ተማሪዎች ወይም ኔቸር ላብ ኢትዮጵያ የሚያምነው ይሄ ትልቅ ሹ የአዶልትስ ወይም ፕሮፌሽናልስ ነው ብለን አናምንም። የሁላችንም ነው፣ የእኛም ተማሪ ነው። ለምን እኛንም ነው የሚጎዳው፣ አዶልትስንም ነው የሚጎዳው፣ ጓደኛዬንም ነው የሚጎዳው። ማንንም ለይቶ የሚጎዳ አይደለም እና እሱንም በማመን ነው በዚህ እድሜያችን ራሱ እየሰራን ያለ ነው። ልዕልና ከዋን ፕላኔት ትምህርት ቤት ጋር ለሚቀጥሉት ሁለት ዓመታት የምትሰራው ስራ አድጎ ወደ ሌሎች ትምህርት ቤቶችም እንደሚስፋፋና የጀመረችው እንቅስቃሴ ብዙ ሺህ ተማሪዎች ጋር እንደሚደርስ እምነት አላት። አቶ ዘላለም እንደሚሉትም ዋን ፕላኔት ከራሱ ትምህርት ቤት አልፎ በበሻሌ ትምህርት ቤት ውስጥ እያየ ያለው ለውጥ አድጎ የአካባቢ ጥበቃ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ እንዲካተት የሚያስችል የፖሊሲ ተጽዕኖ የመፍጠር ዓላማ አለው። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሁንም ከዚሁ ከትምህርት ርዕሰ ጉዳይ አልወጣንም። ትምህርት ለኢትዮጵያ ኢትዮጵያውያን ተማሪዎች ዓለም አቀፍ ተወዳዳሪዎች የሆኑ ዘንድ ለማገዝ ያለመ ተቋም ነው። ሀብታም ስዩም በዚህ ዙሪያ የተጠናቀረውን ዘገባ እንደሚከተሉ ያቀርበዋል። መጽሐፉ ላይ ያለው ትምህርት ባይገባችሁ እኛ እንደ ትልቅ ወንድም እህት፣ ወይም አስጠኝ ሆነን እንረዳችኋለን። ኤጁኬሽን ፎር ኢትዮጵያን ለመመስረት የተለያዩ የገፋፉኝ ምክንያቶች አሉ እና ከነዚህ መሀል ጥቂቶቹን ለመናገር ያህል ያው በመጀመሪያ የትምህርት ዓለም ውስጥ ስለነበርኩኝ በዚህም በትምህርት ዓለም ውስጥ መምህርም ሆኜ አገልግ ያለው እና በዛ ጊዜ የተለያዩ የትምህርት ሁኔታዎችን ከተለያዩ ሀገሮች የመቅሰም አጋጣሚው ነበረኝ እና አንድ እሱ ጠቅሞኛል። ሁለተኛ ነገር ደግሞ ከጥቂት ዓመታት በፊት የቻይንኛ መማሪያ መጽሐፍን አዘጋጀች የነበረ ይሄ መጽሐፍ ለአማርኛ ተናጋሪዎች ቻይንኛን ጀማሪ ለጀማሪዎች ቻይንኛን የሚያስተምር መጽሐፍ እና አብሮት ያለ ደግሞ የድምፅ ቅጂ ነበር እና በዛ ጊዜ ተማሪዎች ምን ያህል አንደኛ የዲጂታል ትምህርት ፍላጎት እንዳላቸው ከሁለተኛ ነገር ደግሞ የተለያዩ ይዘቶችን በራሳቸው ቋንቋ የመማር ፍላጎት እንዳላቸው አየሁኝ እና አሁን በኢትዮጵያ የትምህርት ሲስተም ላይ የተለያዩ በቋንቋ ምክንያት የማይገባቸው የተለያዩ ትምህርቶች ስላሉ ያንን ጋፕ የሚፈጠረውን ክፍተት ለመሙላት ትምህርት ቤቶችንም ለመደገፍ ተማሪዎችንም ለመደገፍ ይሄ ተቋም ቢነሳ ጥሩ አይነት ውጤቶች እናገኛለን በሚል ነው የተመሰረተው ማለት ነው። ከትምህርት ጋር በተያያዘ በሚያደርጋቸው እንቅስቃሴዎች ውስጥ ከመረጣቸው መንገዶች መካከል አንዱ የዲጂታል መንገድን መጠቀም ነው። በተለያዩ ቪዲዮዎች የታገዙ ትምህርቶችን ተማሪዎች በቀላሉ እንዲያገኙ የሚያደርግ አሰራር አላችሁ። ለምንድን የዲጂታሉን መንገድ መጠቀም ፈለጋችሁ? ይህን በማድረጋችሁ ውስጥ ተማሪዎችን በምን ደረጃ ለመጥቀም ይቻላችሁ? እንግዲህ ሳቋማ የተባለው መድረካችን ሳይንስ ቋንቋና ማትስ ብዙ ለተማሪዎች የሚከብዱ ትምህርቶች ስለሆኑ የነዛን የመጀመሪያዎችን ፊደል ወስደን ሳይንስ ቋንቋማት ሳቋማ ብለን የጠራ ነው። የዲጂታል መንገድ አሁን እንደምታውቁት ያው ዲጂታል ማንኛውንም ይዘት ማንኛውንም ኮንተንት ለማየት መዝናኛ የሚሆን ሃይማኖታዊ የሚሆን ትምህርታዊ የሚሆን መረጃን ለመለዋወጥ በጣም በሚያስደንቅ ፍጥነት እና በሚያስደንቅ ምቾት እየተጠቀምንበት ይገኛል እና ይሄ በቃል አይደል? ተማሪዎችን በቀላሉ ለማግኘት እና ያም ብቻ አይደለም መምህራን ጥሩ የምንላቸው መምህራን ኢምፓክታቸው ወይም ደግሞ ተጽዕኖቸው ከአንድ ክፍል ከአንድ ትምህርት ቤት ወጥቶ ጎልቶ በተለያየ አካባቢ የሚገኘን ተማሪ እንዲያገኙ የሚያስችል ነው የዲጂታል መድረክ ማለት ነው። ስለዚህ ከዛ አኳያ በቃለኛ ምንም ምንም ጥያቄ የለውም ይሄ ጠቃሚ እንደሚሆን። ስለዚህ ተማሪዎችን እነዚህን ትምህርቶችን በሳይንስ ዙሪያ ያሉትን ትምህርቶች በቀላሉ ለማዳረስ በደንብ ተጠቅመንበታል ማለት ነው። ሰቋማ እንጠቀማለሁ በጣም ነው የጠቀመኝ። ያው እከታተላለሁ በሚያስፈልገኝ ሰዓት፣ ቀን የተማልኩትን ማታ ላይ ደግምበታለሁ እና በዛ ሰዓት ላይ ደግሞ በጣም ነበር የጠቀመኝ። በጣም ነው የሚያስረዱት ሁሉም በቃ ሁሉም ትምህርት ላይ በጣም ያሻሻል። እንግዲህ የዲጂታል ጉዳይ ከተነሳ ኢትዮጵያ በዲጂታል አውታር ረገድ ገና ስራዎችን እየሰራች ያለች ሀገር ናት። አንዳንድ ስፍራዎች እንዲሁም ይሄ የዲጂታል ሽፋኑም የማይደርስባቸው ስፍራዎች አሉ። በስራችሁ በአገልግሎታችሁ ላይ የገጠሙ ተግዳሮቶች አሉ ወይ? እንዴትስ ነው እነዚህ ነገሮች ለማስተካከል ለመሸፈን ጥረት የምታደርጉት? አሁን የዲጂታል አክሰስ ወይም ደግሞ የኢንተርኔት አክሰስ ሀገራችን ውስጥ በጣም እየተስተካከለ እና ከዋጋ አንጻርም አፎርደብል እየሆነ ወይም ደግሞ በጣም አማካይ ገቢ ላለው ሰውም ይሄ አለ አይደለ የዲጂታል ዓለምን መቀላቀል አጋጣሚው የበዛ ነው የሚገኘው። ቢሆንም ቅድም እንዳልከው የተለያዩ አካባቢዎች ላይ የሚገኙ ተማሪዎች አክሰስ አይኖራቸውም ወይም ደግሞ በሚፈልጉት መጠን በሚፈልጉት ጊዜ ማግኘት አይችሉም። እሱን በተቻለን አቅም ምንድነው ሀሳባችን፣ ኦፍላይንም አክሰስብሊቲውን ለመፍጠር ሞክረናል። አፕሊኬሽን አዘጋጅተን ነበረ። አፕሊኬሽናችንን አሁን እያሻሻለን እንገኛለን። የአፕሊኬሽኑ ዋና አላማ ምንድነው፣ ልጆች ስልካቸው ላይ ወይም የተለያዩ ዲቫይሶቻቸው ላይ ስማርት ዲቫይሶቻቸው ላይ ጭነው ከዛ ኢንተርኔት ባላቸው ሰዓት መጫን ይችላሉ። ከዛም በኋላ ከኢንተርኔት ደግሞ ሳይኖራቸው ሲቀር መመልከት ይችላሉ። ስለዚህ ያንን ለመክፈት ያንን እድል ለመክፈት እንደዛ አዘጋጅተን ነበር። በተጨማሪም ደግሞ ኦፍላይን አክሰስ በማንኛውም አጋጣሚ እንዲኖሩ ለምሳሌ እኛ በፍላሽ እስከ መስጠት ድረስ ማለት ነው ማለት ዳውንሎድ አድርገን ለሚፈልጓቸው ተቋማት ወይም ደግሞ ተማሪዎች ለማዳረስ የተቻለንን እናደርጋለን። ይህንን የምናደርገው ምንድን ነው? ያው መጨረሻ ላይ ተማሪው በሚፈልግበት ሰዓት ያንን ትምህርት ማግኘት ይኖርበታል እና ያ ኢንተርኔት ደግሞ በተለያዩ አጋጣሚዎች ምክንያት ለሁሉም ሁሌም ላይዳረስ ይችላል። ስለዚህ በዚህ ሁኔታ ነው እየሞከረን ያለ ነው። ግን አሁን ጦርነቱ ምንድን ነው ሞር እን ሞር ተማሪዎች ቀጥታ የኢንተርኔት አክሰሳቸው በጣም እየጨመረ ስለሄደ ኦፍላይን የሚለው እና ወይም ደግሞ ሁሌም ለማያገኘው ሰው የምንለው ራሱ አሁን ከአመት እስከ ዓመት እየተቀያየረ ነው። አሁን የዛሬ ሁለት ዓመት የዛሬ ሶስት ዓመት ምናልባት ሙሉ በሙሉ በስትሪሚንግ ደረጃ ላይ የምንደርስ ይመስለኛል። እንደውም ከዛ በፊት እንደዚህ ያሉ እንቅስቃሴዎች እንደዚህ ያሉ አውታሮች የኢትዮጵያን ትምህርት በማዘመን የሚፈለገውን አይነት ብቃትና ጥራት ያለው ትምህርት በማዳረስ ረገድ ሚናቸው ምን ያክል ነው? እንግዲህ ጠቀሜታው ጎላ ያለ ነው ብዬ ነው የማስበው። ምክንያቱም እኛ ትምህርት ቤቶችን ለመተካት ወይም መደበኛ አስተማሪዎችን ለመተካት አይደለም የምንሰራው። ምንድነው ትምህርት ቤት የሚማሩትን ትምህርቶች በቀላሉ እንዲገባቸው ወይም ደግሞ የኛ ዋናው ትልቅ ችግር ብዬ የማስበው ሁኔታ ምንድን ነው መሰረት አለመያዝ ነው። የተማሪዎቻችን መሰረት አለመያዝ። ይሄ ማለት ምንድን ነው? ለምሳሌ የስምንተኛ ክፍል ተማሪ ከአንደኛ ክፍል እስከ ሰባተኛ ክፍል ብዙ አይነት ነገሮች መማር ነበረበት። ከዛ ስምንተኛ ክፍል ሲደርስ ያው የተለያዩ ነገሮችን ይጨምራል እንጂ መሰረቱን መያዝ ነበረበት። የኛ ሀገር ግን ያው እንደ ማንኛውም ታዳጊ ሀገር ልጆች በተለያዩ ችግሮች ምክንያት ያንን መሰረታዊ እውቀት ሳይዙ የሆነ ሌብ ላይ ይደርሳሉ የሆነ ደረጃ ላይ ይደርሳሉ እና ያ ደግሞ ትምህርት ቤት ሲገቡ ለምሳሌ የስምንተኛ ክፍል ተማሪ ከሆነ ክፍል ውስጥ መምህሩ ከአንድ እስከ ሰባት የነበረውን ነገር የመከለስ ጊዜም ሆነ አቅም አይኖረውም። ስለዚህ የዲጂታል ትምህርት በዛ ሰዓት ነው የሚጠቅመው። ምክንያቱም ፋውንዴሽናል የሆኑ ነገሮችን ለመከለስ ወይም ደግሞ ተማሪው ራሱ ይሄ ነገር እኮ አልገባኝም ይህንል በዚህ ጉዳይ በዚህ ዙሪያ አስተሳሰቤ ብዙም የላቀ አይደለም ብሎ ራሱን ገምግሞ ራሱ ማየት ይችላል እና በዛ አኳያ የምናያቸው አስተያየቶች ሲሰጡን በላደለ ከተማሪዎች ጠቃሚ የሆኑና በቃ ለተማሪዎች ቤዝ የማስያዝ ፋውንዴሽናል አንደርስታንዲንግን የመጨመር ሚና እንደሚጫወት ይነግሩናል። እኛ ደግሞ በተቻለን አቅም ተማሪው የሚፈልገውን ለመስጠት እንሞክራለን። ያው ሁሉንም የሚፈልገውን ነገር ለማሟላት አንችልም፣ ግን መሰረታዊ የሆኑትን ነገሮች ለማሟላት ሁሌም ቢሆን ከተማሪዎቻችን ጋር ያለንን ቅርበት ለመጎልበት እንሞክራለን። መልካም ሊና እንግዲህ በስካሁኑ እንቅስቃሴያችሁና ጉዟችሁ በርካታ ተማሪዎችን ለማገዝ ችላችኋል። ስለ ወደፊት እቅዳችሁ ጥቂት በይን። እስካሁን እዚህ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምን ነገር ላይ ነው መድረስ የምትፈልጉት? እኛ እንግዲህ አላማችን፣ ራዕያችን ብለን የምናስበው ምንድን ነው? ማንኛውም ተማሪ ትምህርት ቤት ያለውን ጊዜ በስነስርዓት ተጠቅሞ ፋውንዴሽናል አይደለ እኔ አሁን እንደ ሰባተኛ ክፍል ተማሪ የሰባተኛ ክፍል ተማሪ ማወቅ ያለበትን ነገር ሁሉ የማወቅ ከሆነ በራሴ ያለኝ መተማመን እየጨመረ ይሄ በተለያዩ ኢትዮጵያ ቋንቋዎችም ማዳረስ እንፈልጋለን። ይሄ ነው ራዕያችን እና አሁን ደግሞ ቴክኖሎጂው እያዘመነው ስለመጣ ትምህርትን ተማሪዎቻችን ራሳቸው ማሻሻል ብቻ ሳይሆን ተወዳዳሪነት እንዲኖራቸው በዓለም ላይ ተወዳዳሪነት እንዲኖራቸው የማድረግ ራዕይ አለን እና እሱን ለማሳካት ደግሞ ከተለያዩ የድርሻ አካላት ነው የሚባሉት ከነሱ ሁሉ ጋራ እንሰራለን። ይህም ማለት ምንድነው? ተማሪዎች ለብቻቸው ስለ ትምህርታቸው መወሰን አይችሉም። አንደኛ በብዛት የእድሜ ክልላቸው ወጣቶች ስለሆኑ ወይም ልጆች ስለሆኑ፣ ሁለተኛ ነገር ደግሞ የትምህርት ጉዳይ የተለያዩ አካላትን ይነካል። ለምሳሌ ቤተሰቦችን፣ ለምሳሌ የትምህርት ቤት አስተዳደሮችን፣ የመንግስት ተቋማትን ወዘተ። እና እነሱ ሁሉ ያው ሁላችንም አላማችን አንድ ነው፣ የኢትዮጵያ ተማሪዎች ብቁ እንዲሆኑ ማድረግ እና ከሁሉም ጋራ በአንድ ላይ በመስራት ይህንን ራዕይ እውነት ለማድረግ እውን ለማድረግ እንሞክራለን ማለት ነው። ሊናጌታቸው ኤጂኬሽን ፎር ኢትዮጵያ ወይም ትምህርት ለኢትዮጵያ የሚለው ተቋም መስራች ነሽ። ከትምህርት ጋር በተያያዘ ኢትዮጵያዊ ህፃናትን ለማገዝ የሚንቀሳቀስ መርሃ ግብር ነው የጀመራችሁት። ደግሞ አድጎ ዳግም የያዥ ሀሳቦችን ለማውራትና ለመነጋገር ያብቃን። በጣም አመሰግናለሁ። በድጋሚ መልካም ቀን ይሆንልሽ። አመሰግናለሁ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ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 የአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችው አድማጭ ተመልካቾቻችን የጋቢና ቪ መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። በቪኦኤ አማርኛ የፌስቡክ ገጽ ላይ በመግባት ለጋቢና ቪ እያላችሁ አስተያየት ወይም ደግሞ ጥያቄ ቢኖራችሁ እዛ ላይ አድርሱም። እንዲሁም ስልክ ቁጥራችሁን ብትተውለን መልሰን እኛ ራሳችን እንደውላለን። ደንገረመው መሰናዶን በመምራት ኤልያስ አስማረ ስርጭቱን በማቀናበር አብረናችሁ ቆይተናል። ሰላም ጠናስጠለን ደህና ደሩ